እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። መሰረት ደፋር በትላንቱ የቦስተን ያዳራሽ ውስጥ ሩጫ በ3000 ሜትር ውድድር አሸነፈች። ከ2013 ወዲህ በትራኩ ሩጫ ስትወዳደር የመጀመሪያዋ ነው። በእግር ኳስ የኢትዮጵያው ቅዱስ ጊዮርጊስ የሲሸልሱን ክለብ አሸነፈ። በመስክ ቴኒስ በትላልቆቹ ውድድሮች ሰባት የሻምፒዮናዋ ቪነስ ዊሊያምስ ትላንት በታይዋን ኦፕን ድል ተቀዳጅታለች ሌሎች ዜናዎችም አሉን አብረን እንቆይ የመሠረት ደፋር የቀድሞው የሦስት ሺህ ሬኮርድ ስምንት ደቂቃ ከሰላሳ ነጥብ ዜሮ አምስት እንደ ነበር ሲታወስ ትላንት ጥቂት ስብር ባሪ ሴኮንዶች ታክለውበት ስምንት ደቂቃ ከሰላሳ ነጥብ ሰማኒያ ሦስት ሴኮንድ ነው ያጠናቀቀችው በጣም እጅግ በጣም በተቀራረበ ጊዜ መሃል ላይ እየሮጥን እያለን በኃይል ለመግፋት አቅሙ ይኖረኛል የሚል እምነት አላደረብኝም ከውድድሮች ለረጅም ጊዜ ርቄ በመቆየቴ ምክንያት ነበር፣ ያለችው መሠረት ደፋር ትላንት ቦስተን ሬጂ ዊሊያምስ የትራክና አትሌቲክስ ማዕከል ከሮጠች በኋላ በሰጠችው አስተያየት። አክላም አሁን ከውጤቱ በኋላ ግን ለዓለሙ የአዳራሽ ውስጥ ሻምፒዮና ውድድር ለመዘጋጀት እንደምችል ሙሉ እምነት አሳድሮብኛል ብላለች። በአምስት ሺ ሁለቴ የኦሎምፒክ ሻምፒዮናዋ መሠረት ደፋር የትላንቱን ድሏን የገለጸችው በሕይወቴ ትልቁ ነው ስትል ነው። በባርሴሎናው የሴቶቹ ግማሽ ማራቶን ደግሞ ኬንያዊቷ ፍሎረንስ ኪፕላጋት ቀድማ ገብታለች። የሀያ ስምንት ዓመቷ ፍሎረንስ ኪፕላጋት ትላንት ከጅምሩ አንስቶ ስትመራ ብትቆይም የጨረሰችበት ጊዜ ግን አንድ ሰዓት ዘጠኝ ደቂቃ አስራ ዘጠኝ ሴኮንድ ሆኗል። ኪፕላጋት ከአንድ ዓመት በፊት እዚሁ ከተማ ላይ ያጻፈችው የዓለም የግማሽ ማራቶን ሬኮርድ አንድ ሰዓት አምስት ደቂቃ ዘጠኝ ሴኮንድ እንደነበር አይዘነጋም። ዛሬ በጀመርኩት መሠረት የዓለምን ሬኮርድ ባላሻሽልም በሚያዝያ ለሚደረገው የለንደን ማራቶንና በሪዮ ኦሊምፒክ ድል ለመቀዳጀት ተስፋ አደርጋለሁ ብላለች። ኪፕላጋት በትላንቱ የባርሴሎና ግማሽ ማራቶን ሩጫ ውድድር ሌላው አስደሳች ትዕይንት የሁለተኝነቱን ቦታ ለማግኘት በስዊድኗ ኢዛቤላ አንደርሰን እና በፖርቱጋሏ ጄሲካ አውግስቶ መካከል የተካሄደው ኢልሃስ ጭራሽ ፉክክር ነበር። ኢዛቤላ ሁለተኛ፣ ጄሲካ ሦስተኛ ሆነው ጨርሰዋል። የወንዶቹን በአንድ ሰዓት ሁለት ደቂቃ ከሀምሳ ሰባት ሴኮንድ አጠናቆ በአንደኝነት የተሸለመው ኬንያዊው ቪንሰንት ኪፕሩቶ ነው። ኪፕሩቶ ከዚህ ቀደምም በቻይናው ሺያንሜን ማራቶን ድል ተቀዳጅቷል። በሌላ የአትሌቲክስ ስፖርት ዜና በኬንያ የሌሎች አፍሪካ ሀገሮች ስደተኞች በዘንድሮው የሪዮ ኦሊምፒክ ውድድሮች በአይኦሲ ማለትም በዓለም አቀፉ የኦሊምፒክ ኮሚቴ አርማ ስር ለመሳተፍ በአንድ ልዩ ካምፕ ውስጥ እየተለማመዱ ናቸው። ስደተኞች ብቻ በዚህ መልክ ተለማምደው በኦሊምፒክ ውድድሮች እንዲሳተፉ ሲደረግ የሪዮው ለመጀመሪያ ጊዜ ይሆናል ተብሏል። ይህ የሚለማመዱበት ጎንግ ልዩ ካምፕ ከናይሮቢ ዋና ከተማ 20 ኪሎ ሜትሮች ርቆ ይገኛል። የ20 ዓመት ዕድሜ ያላት በስምንት መቶ እና አንድ ሺህ አምስት መቶ ሜትሮች የምትሳተፈው የደቡብ ሱዳኗ ሮዝ ናቲኬ በካኩማ ካምፕ ላለፉት አሥራ ስድስት ዓመታት ኖራለች። ያ ግዙፍ ካምፕ ከኢትዮጵያ፣ ከኤርትራ፣ ከኮንጎ፣ ከደቡብ ሱዳን፣ ከሶማሊያ፣ ከዩጋንዳና ከሩዋንዳ የመጡ ስደተኞችን ያስተናግዳል። በካኩማ ካምፕ ሕይወት በጣም አስቸጋሪ እንደሆነ ነው ሮዝ ናቲኬ የምታስረዳው። ወደዚህ ማሰልጠኛ ካምፕ ከመምጣታችን በፊት በአየሩ ሞቃትነት ምክንያት በካኩማ ካምፕ ብዙ ፈተናዎች ገጥመውናል። አካባቢው በጣም ደረቅ በመሆኑ ደግሞ መቆየት ከባድ ነው። ሆኖም እየቆየን ስንሄድ መለማመድ ግድ ሆነ ነበር ያለችው። ዛሬ ሮዝናቲኬ እና ሌሎች አትሌቶች በቀን ሁለቴ ይለማመዳሉ። ኖን ካምፕ ውስጥ ከዚያ በፊት ለ45 ደቂቃዎች እንዲሟሟቁ ይደረጋል። ሌላው የሶማሊያ አትሌት ዳውድ አቡበከር በአምስትና አስር ሺ ይሳተፋል። በመጪው የሪዮ ኦሊምፒክ በቀጣዮቹ ጥቂት ወራት ጊዜ ውስጥ እነዚህ አትሌቶች በኦሎምፒክ ሰንደቅ ዓላማ ስር ሮጠው ታሪክ ሊሰሩ ይችሉ ይሆናል። አትሌቲክሱ ይኸው ነው። አድማጮች ለሀገር ውስጥና አውሮፓ እግር ኳስ ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛሐኝ ጽሆን መስቀል ይሆናል የምመራችሁ መቀጠል ትችላለህ ገዛሐኝ አመሰግናለሁ ሰሎሞን የአፍሪካ የተለያዩ ከተሞች የኮንፌዴሬሽን ዋንጫና የአፍሪካ ክለቦች ሻምፒዮንስ ሊግ ማጣሪያዎችን ትናንትናና ከትናንት በስቲያ አካሄደዋል ማጣሪያዎቹን ካካሄዱት ከተሞች አንዷ የአፍሪካ መዲና አዲስ አበባ ቅዳሜና እሑድ ሁለት ማጣሪያዎችን አስተናግዳለች በቅዳሜ ጨዋታ የመከላከያ ላይ የግብፁ ቪሳር አልማክሳር ባደረጉት የመጀመሪያ ማጣሪያ በእንግዳው ቡድን የበላይነት ሶስት ለአንድ በሆነ ውጤት ተጠናቋል። የመልሱን ጨዋታ ካይሮ ላይ ከሁለት ሳምንት በኋላ ያደርጋሉ። የመከላከያው አሰልጣኝ ገብረመድህን ኃይሌ አዲስ አበባ ላይ የተመዘገበውን ሽንፈት ቀልብሶ ለመመለስ እጅግ እጅግ ከባድ እንደሚሆን ተናግረዋል። በሌላ በኩል ደግሞ ትናንት ቅዱስ ጊዮርጊስ የሲሼልሱ ሴንት ሚሼል በአዲስ አበባ ስቴዲየም ጊዮርጊስ ሶስት ለባዶ አሸንፎ ሸኝቶታል። አዳነ ግርማ፣ በሀይሉ አሰፋና ናይጄሪያዊ ፕሮፌሽናል ተጫዋች ቡድን ቺካ ለጊዮርጊስ ጎሎችን አግብተዋል። ስምን መልአክ ያወጣል እንዲሉ የሁለት እግር ኳስ ክለቦች መጠሪያ ስምና የትናንቱ የሜዳ ላይ ግንኙነታቸው አስገራሚ ነው። የአራዳው ጊዮርጊስና የሲሸልሱ ቅዱስ ሚካኤል ከሁለት ሳምንት በኋላ የመልሱን ጨዋታ በሲሸልስ አድርገው የተሻለ ነጥብ የሚኖረው ወደ ቀጣዩ ማጣሪያ ይሸጋገራል ማለት ነው። የሁለቱ ግለስ ማጣሪያ ለአፍሪካ ሻምፒዮንስ ሊግ ነው። ወደ አውሮፓ ውድድሮች ነው ስንሸጋገር በጉጉት የተጠበቀውን የእንግሊዝ ፕሪሚየር ሊግ ከሃያ ስድስተኛ ሳምንት ሁለት ስድል ግጥሚያዎችን ማለትም የአርሴናል እና ሌስተር ሲቲ፣ የማንቸስተር ሲቲ እና የቶተንሃም ሆትስፐር ጨዋታዎች በአጭሩ እንመለከታለን። በባከነው በተጨመረው አራት ደቂቃ የመጨረሻ ሰኮንዶች አርሴናል የማሸነፊያዋን ጎል ሲያስቆጥር የተሰማው የደስታ ጩረትና ፈንጠዝያ ከመጀመሪያውም በእጥፍ ጨምሯል። ጎሉም በግንባር ያስቆጠረው ላለፉት አስር ወራት በጉዳት የቆየው ዳኒ ወልቤክ ነው። ዳኒ ወልቤክ እንደ ዋልኮቱ ግን የመጨረሻዋ ደቂቃዎች ተቀይሮ በበዛት ነው አርሴናልን ለድል ያበቃው። በሌላ ጨዋታ ማንቸስተር ሲቲ በሜዳውና በደጋፊ ፊት በቶተንሃም ሆትስፐር ሁለት ለአንድ ሽንፈት ቀምሰዋል። የበረኛ ሰንጠረዥን ለስተር ሲቲ በአምሳ ሶስት መሪነት ላለቀቀም፣ ቶተንሃም እና አርሴናል በአምሳ አንድ ነጥብ በጎል ተበላልጠው ሁለተኛና ሶስተኛ ናቸው። ኮከብ ጎል አግቢነትም ቫርዲ ከለስተር በአስራ ስምንት ጎል ይመራል። በእኔ በኩል ያለው የሆነ ሰሎሞን አመሰግናለሁ። በድጋ አመሰግናለሁ። ገዛ ጽዮን መስቀል ነበር ከአዲስ አበባ። በመጨረሻም የመስክ ቴኒስ አሜሪካዊቷ ቪነስ ዊሊያምስ ትላንት በታይዋን ኦፕን በማሸነፏ እስካሁን በትላልቆች ውድድሮች ያሸነፈችውን ውድድር ወደ አርባ ዘጠኝ አድርሳለች። ጃፓናዊቷን ሚሳኪ ዶይን ስድስት አራት ስድስት ሁለት በሆነ ውጤት ነው ታይዋን ለመጀመሪያ ጊዜ ባዘጋጀችው ታላቅ ውድድር ላይ የቀጣቻት። በዓለም ደረጃዋ ቁጥር አንድ ላይ የምትገኘው ቪነስ ዊሊያምስ ባለፈው ወር በተካሄደው የኦስትሬሊያ ኦፕን ከመጀመሪያው ዙር በኋላ ብትወጣም በዚህኛው በታይዋኑ ኦፕን በሁሉም ዙር አሸንፋለች። በዓለም ቁጥር ሁለት ላይ የምትገኘውን ጃፓናዊት ለማሸነፍም ቪነስ ብዙ አልተቸገረችም። በሁሉም ደረጃ ውድድር ሦስቴ የበላይነቷን አሳይታ የፍጻሜውን በአንድ ሰዓት ከሀያ ስድስት አጠናቃለች። በዚህ ላብቃ። ሳምንት እንደገና እስከምንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆየ።